የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 22 እና 25 ሜትር ባንዶች የሚያሰማውን ፕሮግራም አሁን ጀመረ። ደሞ ወደ አስራ አንድ ሰው ሞቷል። የተወሰነ ደግሞ ወደ ሀያ ሰባት ቆስላል ቤት ተካትላል። የተወሰኑ ሰውም ይመጣል። በረሃ እስካሁን የሰማሁት አንድ ሰው ነው። አርሶ አምባ የወረዱ ልጆች ዘን ልጆች አምስት ናቸው። በሰሜን ሸዋ ዞን ኤፍራታ ግድም ወረዳና በኦሮሞ ብሔረሰብ አስተዳደር ዞን ጅሌ ጥሙጋ ወረዳ አዋሳኝ ስፍራ በተቀሰቀሰ ግጭት ሰዎች የተገደሉባቸው አካባቢዎች ነዋሪዎች ውስጥ ነው የሰማቸኋቸው። ዝርዝሩ በዕለቱ አብሬስ ይቀርባል። ማክሰኞ ሐምሌ 5 2014 ዓ ም ጤና አስትልኝ እንደምናመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ቆንጅት ታየ፣ አቀናባሪው ኤልያስ አስማረ፣ የቴክኒክ መሐንዲሱ ፓትሪክ ዲያ ነው። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና። ጤና ስጥልኝ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጅ ይታዬ ነኝ። ትግራይ ውስጥ በህወሀት ታጣቂዎችና በፌዴራሉ መንግስት ጦር መካከል በተካሄደው ጦርነት የወደሙ የመሰረተ ልማት መዋቅሮችን መልሶ በመገንባት ስራ የመንግስታቱ ድርጅት ተቋም የሆነው የፕሮጀክት አገልግሎቶች ቢሮ ኃላፊነት ወስዶ እንዲያግዝ መንግስት ዛሬ ስምምነት መፈራረሙን ኤኤፍፒ ዘገበ። ሌላው የተባበሩት መንግስታት ድርጅት ተቋም የሆነው የዓለም ባንክ ለእነዚሁ መዋቅሮች ግንባታ ይውላል ያለውን የ300 ሚሊዮን ዶላር ድጋፍ ባለፈው ሚያዝያ ለኢትዮጵያ መንግስት በልገሳ መስጠቱ ተዘግቧል። ይህንን የሶስተኛ ወገን የተባለና ብሔራዊ የማገገሚያ መርሃ ግብር አካል የሆነ ፕሮጀክት አፈጻጸም ስምምነት በኢትዮጵያ ስም የፈረሙት የገንዘብ ሚኒስትሩ አህመድ ሺዴ እና በመንግስታቱ ድርጅት የፕሮጀክት አገልግሎቶች ቢሮ በኩል ተወካይዋ ወርቅነሽ መኮንን መሆናቸውን ፋና ብሮድካስቲንግ ዘግበዋል። ፕሮጀክቱ በተጨማሪም በግጭቶች ለተጎዱ ማህበረሰቦች ማገገሚያ እንዲሆን የታሰበ መሰረታዊ አገልግሎቶችን መልሶ በመገንባትና በማሻሻል የአየር ንብረት ለውጥ ተጽዕኖን የሚቋቋም ህብረተሰብን የመገንባት አላማም ያካተተ መሆኑ ተነግሯል። ጾታ ላይ ላነጣጠረ ጥቃትና ሁከት ተጋላጮችን ማቋቋምንም ዋና ዓላማው ያደረገ ፕሮጀክት መሆኑ ታውቋል። የማሊ ወታደራዊ መንግስት ለተባበሩት መንግስታት የማሊ ተልእኮ ሙኒስማ ድጋፍ የሚሰጡ የቅጥር ተዋጊዎች ሲል የወነጀላቸውን 50 የአይቮሪ ኮስት ወታደሮች አሰረ። ወታደሮቹ የታሰሩት እሁድ ማታ ባማኮ አውሮፕላን ጣቢያ እንደደረሱ ሲሆን የማሊ መንግስት ቃል አቀባይ ትናንት ሰኞ ባወጡትና በቴሌቪዥን በተነበበው መግለጫ ወታደሮቹን የሽግግር መንግስቱ የመንግስታቱ ድርጅት ተልእኮ ተቀጣሪ የሆነው የሳህል አቪዬሽን አገልግሎት ሰራተኞች ናቸው ብለው በአፍሪካ ህብረት ድንጋጌ መሰረት በቅጥር ተዋጊነት ፈርጇቸዋል ብለዋል። ኩባንያው በአስቸኳይ ማሊን ለቆ እንዲወጣም ጠይቀዋል። የመንግስት ግልበጣ ተሞክሮ ነበር የሚል ወሬ ትናንት በማሊ መንግስት ደጋፊ ማህበራዊ መገናኛ ገጾች ሲዘዋወር የነበረ ቢሆንም መንግስቱ ግን በዚህ ጉዳይ ማብራሪያ ሳይሰጥ የያዛቸውን የአይቮሪኮስት ወታደሮች የሀገራችንን መሰረት ለመናድና ጸጥታዋን ለማናጋት ሲያቅዱ የተገኙ በማለት ወንጅሏቸዋል። ራሱ የማሊ መንግስት የሩሲያው ቫግነር ግሩፕ ቅጥር ወታደሮችን በማስገባት የተወነጀለ ሲሆን ክሱን በተደጋጋሚ ሲያስተባብል ቆይቷል። የተባበሩት መንግስታት ድርጅቱ የማሊ ተልዕኮ ሚኑስማ በበኩሉ የታሰሩት ወታደሮች የእኛ ሰራዊት አካል ሳይሆኑ ለአንደኛው ግብረ ኃይላችን የሎጂስቲክስ ድጋፍ እንዲሰጡ የተቀጠሩ ናቸው ብሏል። ዩክሬን በደቡባዊ ግዛቷ ሄርሶን ውስጥ በሩሲያ ይዞታ ስር ባሉ አካባቢዎች ላይ ባደረሰችው የሮኬት ድብደባ የሁለቱም ወገኖች ባለስልጣናት የተለያየ ይዘት ያለው መግለጫ እያወጡ ናቸው። የዩክሬን ባለስልጣናት ኖቫ ካኮቭካ በሚባለው አካባቢ የሚገኝ የሩሲያ የጦር መሳሪያ ማከማቻን በረጅም ርቀት ተወንጫፊ ሮኬት መትተናል፣ 52 የሩሲያ ወታደሮችን ገድለናል ብለዋል። ሩሲያኑ በበኩላቸው ሮኬቱ የወደቀው በሲቪል የልማት መዋቅሮች ላይ እንደሆነ ተናግረዋል። በዚህም እንዳለ የሩሲያ ኃይሎች ምስራቅ ዩክሬን ዶኔትስክ ክፍለ ግዛት ውስጥ ተጨማሪ ስፍራዎችን መያዛቸውን ቀጥለዋል ሲል የብሪታንያ የመከላከያ ሚኒስቴር ተናግረዋል። ሩሲያ በዩክሬን ኃይሎች ላይ ጫናዋን እያበረታችና ለቀጣይ ጥቃትም ጦሯን እያደራጀች ሳትሆን እንደማትቀር የብሪታንያው መግለጫ አክሎ አመልክቷል። በተያያዘ ዜና ሩሲያ በዶኔስክ ክፍለ ግዛት ቻሲፍ ያር ከተማ ትናንት ሚሳኤል ተኩሳ በመታችው የመኖሪያ ሕንፃ ውስጥ የተገደሉት ሰዎች ቁጥር ወደ 34 ከፍ ማለቱን የአካባቢው ባለስልጣናት ገልጸዋል። ከፍሻሹ ስር ዘጠኝ ሰዎችን በሕይወት አውጥተናል ብለዋል። ቻሲፍ ያር ከተማ ባለፈው ሳምንት ሉሃንስክን የተቆጣጠሩት የሩሲያ ኃይሎች ዋና ኢላማ ከሆነችው ከክራማቶርስ ከተማ በ20 ኪሎ ሜትር ርቀት ላይ እንደምትገኝ ተገልጿል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የጃፓን ሕዝብ የቀድሞ ጠቅላይ ሚኒስትሩን ሺንዞ አቤን ዛሬ ተሰናብቷል። አቤ ባለፈው አርብ በምዕራብ ጃፓን ናራ ከተማ ውስጥ በምርጫ ዘመቻ ላይ ንግግር በማድረግ ላይ ሳሉ በነፍሰ ገዳይ ጥይት ተመትተው መውደቃቸው ይታወሳል። የሽኝት ስርዓቱ ዛሬ ማክሰኞ በተከናወነበት ዋና ከተማይቱ ቶኪዮ ውስጥ በሚገኝ ዞጆጂ የቡዳ ቤተ መቅደስ ደጃፍ ላይ ቁጥሩ የበዛ ሀዘንተኛ አበባና ሌላም የአክብሮት መግለጫ ይዞ ተኮልኩሏል። ብዙዎቹም አጎንብሰው እያለቀሱ ሲጸልዩ ታይተዋል። በዞጆጂ ቤተ መቅደስ ቤተሰባቸውና የቅርብ ወዳጆቻቸው ብቻ የተገኙበት ስነ ስርዓት ከተከናወነ በኋላ በልማዱ መሰረት አስከሬናቸው ወደሚቃጠልበት ኪሪጋያ ማዕከል በከተማይቱ መሀል ጎዳናዎች በአጀብ ተጉዟል። የሺንዞ አቤን አስከሬን የያዘው ኦቶሞቢል በጠቅላይ ሚኒስትር ጽህፈት ቤት በፓርላማውና በሊበራል ዲሞክራቲክ ፓርቲያቸው ቢሮ እንዲሁም የፖለቲካ ህይወታቸውን ያሳለፉባቸው ዋና ዋና ተቋማት በሚገኙባቸው ጎዳናዎች ላይ አልፈዋል። ከለቀስተኞቹ መካከል አንዱ የሆኑት የ58 ዓመት እድሜያቸው ላይ መሆናቸውን የተናገሩት መምህር ኪዮኬ ኑሜ ናቸው። አቤ ጠቅላይ ሚኒስትር በነበሩበት ጊዜ ለደህንነታችን ዋስትና ይሰማን ነበር። እኔም በጣም እደግፋቸው ነበር። እንደዚህ በመሆኑ በጣም አዝኛለሁ ብለዋል። ሌላው ለቀስተኛ የመንግስት ሠራተኛ ሂዲያኪ ሱዙኪ ደግሞ አቤ ሰው በጣም የሚያቀርቡ ተጫዋችና ቀልደኛም ሰው ነበሩ። እንደሳቸው ያለ ፖለቲከኛ ጃፓን ውስጥም የሚሆን ዓለም ላይ ያለ አይመስለኝም። በጣም ደግፋቸው ነበር። ያሳዝናል ሲሉ ተሰምተዋል። ሺንዞ አቤን ተኩሶ በመግደል የተጠረጠረው የ41 ዓመቱ ቴቱሲያ ያማጋሚ ወዲያውኑ ተይዞ በእስር ላይ ይገኛል። በዩናይትድ ስቴትስ የተወካዮች ምክር ቤት ላይ ባለፈው ዓመት የተፈጸመውን ወረራና ጥቃት የሚመረምረው ኮሚቴ ዛሬ ለሰባተኛ ቀን የምስክሮችን ቃል በአደባባይ ያደምጣል። ኮሚቴው ዛሬ የሚያዳምጠው ባለፈው 2013 ዓ ም ጥቅምት መጨረሻ ላይ በተካሄደው ፕሬዝደንታዊ ምርጫ ጆ ባይደን ተቀማጩን ዶናልድ ትራምፕን ያሸነፉበትን በየስቴቱ የባለ ድምፅ ልዑካን ድምፅ ውጤት ቆጠራና ማረጋገጫ ሂደት በኃይል ለማስቀልበስ የተካሄደ ነው የተባለውን ዓመፅ እና ሁከት ከቀኝ አክራሪ ቡድኖች ጋር የሚያገናኝ የምስክርነት ቃል እንደሚሆን ተጠቁሟል። የምክር ቤቱ መርማሪ ኮሚቴ ኦት ኪፐርስ የሚባለው ጸረ መንግስት ሚሊሽያ ቡድን አባሉን ጄሰን ቫን ታተንሆፍን የምስክርነት ቃል እንደሚያዳምጥ የሚጠበቅ ሲሆን ፕራውድ ቦይስ የሚባለው ኒዮ ፋሽስት ቡድን በጃንዋሪ 6 ወይም በታህሳስ 28ቱ ዓመፅ በተጫወተው ሚና ላይ የሚያተኩር የምስክርነት ቃልም እንደሚሰማ ተነግሯል። በተጨማሪም መርማሪ ኮሚቴው በትራምፕ አስተዳደር የዋይት ሃውስ ነገረፈጅ በነበሩት ፓት ሲፖሎኒ ባለፈው አርብ በዝግ ከሰጡት የእማኝነት ቃል የተወሰኑ የቪዲዮ ቅንጣቢዎችን ሳያሳይ እንደማይቀር ተገልጿል። ጥቃቱ በኮንግረሱ ላይ ከመፈጸሙ በፊት በነበሩት ቀናትና በዕለቱም ሚስተር ትረምፕ ሁከቱን እንዲያስቆሙ ረዳቶቻቸውና ልጃቸው ኢቫንካ ትረምፕ ከሦስት ሰዓታት በላይ አጥብቀው ሲሟጸኗቸው አሻፈረኝ ማለታቸው፣ አመፁን ቢሮቸው ውስጥ በቴሌቪዥን ሲከታተሉ በነበረበት ጊዜም ፓትሲ ፖሎኒ ለበዛው ጊዜ አጠገባቸው እንደነበሩ ተመልክቷል። ይህ በእንዲህ እንዳለ የቤተ መንግስቱ የቀድሞ ፖሊሲ ነዳፊ ስቲቭ ባነን የምስክር ቃላቸውን ለመስጠት ፈቃደኛ መሆናቸውን ለኮሚቴው አሳውቀዋል። ኮሚቴው ባነን ቀርበው ቃላቸውን እንዲሰጡ መጥሪያ ቢልክላቸውም ለወራት እምቢ ብለው በመቆየታቸው ምክር ቤቱን በመዳፈር ወንጀል ክስ ተመስርቶባቸዋል ባነን የቀድሞ ፕሬዚደንት ባለስልጣን በመሆኔ ቃል እንድሰጥ ያለ መገደድ ከለላ አለኝ በማለት ሲከራከሩ የነበረ ቢሆንም ትራምፕ ከለላውን ሊያነሱት እንደሆነ ጠበቃቸው ባለፈው ቅዳሜ ተናግረዋል በመጨረሻም ከኦሊምፒክ አደባባይ አራት የወርቅ ሜዳሊያዎችን ያሸነፈውና በንግስቲቱ የሰርነት ማድረግ የተሰጠው እንግሊዛዊው ገናና አትሌት ሞፋራ በልጅነቱ በህገወጥ መንገድ በሌላ ልጅ ስም ወደ እንግሊዝ መወሰዱንና በቤት ሰራተኝነት እንዲያገለግል መደረጉን ተናገረ። የ39 ዓመቱ ሞፋራ ለቢቢሲ በሰጠው ቃል ሞፋራ የሚለውን ስም የሰጠችው የዘጠኝ ዓመት ልጅ ሳለ በህገወጥ መንገድ ከጅቡቲ ወደ እንግሊዝ የወሰደችው ሴት መሆኗን ገልጿል። የአራት ዓመት ሕፃን ሳለ ወላጅ አባቱ ሶማሊያ ውስጥ በነበረው የእርስ በርስ ጦርነት ውስጥ እንደተገደሉበት የተናገረው ሞፋራ እውነተኛ ስሙ ሁሴን አብዲ ካህን መሆኑን ገልጾ ወደ እንግሊዝ ከተወሰደ በኋላ የሌላ ቤተሰብ ልጆች በመጠበቅ እንዲያገለግል ተደርጎ እንደነበረ ተናግረዋል። ሞፋራ ነገ ረቡዕ በሚቀርበው ዘጋቢ ፊልም ላይ የተወለደው ሰሜናዊ ሶማሊያ ሶማሊላንድ ውስጥ መሆኑን አባቱን በጦርነቱ ካጣ በኋላ ቤተሰቡ መበተኑን ወላጆቹ ዩናይትድ ኪንግደም ውስጥ ኖረው እንደማያውቁና ቀደም ሲል ይናገር የነበረው እውነት አለመሆኑን ወደ እንግሊዝ እንዲገባ የተደረገው ከወላጅናቱ ተነጥሎ መሆኑን ይተርካል። በረጅም ርቀት ሩጫ አራት የወርቅ ሜዳሊያ በማሸነፍ የመጀመሪያ እንግሊዛዊ የሆነው ሞ ፋራ። እውነተኛ ታሪኩን እንዲናገር ያበረታቱት ልጆቹ መሆናቸውን ገልጿል። ወንድ ልጁን ሁሴን ብሎ በራሱ እውነተኛ ስም የሰየመው ሞፋራ ስሙን ወስጄ አውሮፕላን ላይ ወጥቼ የሄድኩበትን የእውነቱን ሞፋራህን ብዙ ጊዜ አስበዋለሁ፣ ደህና እንደሆነ ተስፋ አደርጋለሁ ብሏል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ቆንጅታየን፣ ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ዛሬ ዕለቱ ማክሰኞ ሐምሌ 5 2014 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ1925 እና 30 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ የህብና ማብራዊ መገናኛ ቅንብሮች አሰናጃችን አባየው ገበያው የዕለቱ ዋና አዘጋጅ ጽዮን ግርማ ናት። የቀጥታ ስርጭት ምስልና ድምፅ አቀናባሪው ደግሞ ጆጊል ነው። ታዲያ ወደ ቀዳሚው የዕለቱ አብር እስከማምራታችን አስቀድሞ በየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማቸው። በቃ ሰላም ነው የምፈልገው ጦርነት አይፈልግም። በቃ ህዝብ ትግራይ ሰላም ሰርቶ ነው የሚበላ የሚፈልግ እንጂ ኩናት አይፈልግም። ተገዶ ነው የገባ እንጂ እኛ ኩናት አንፈልግም። ሰላም ነው የምንፈልገው። ንሕና ሰላም ፈቱ ሰላም ተልኳን ኩሉ ነገር ንገድ ነጋዴ ሓረስ ሓረስታይ እኛ ሰላም ነው የምንወደው። እንደዛ ከሆነ አርሶ አደር ረስ ነጋዴውም ንገድ እየተባለ በየዘርፉ ቢሳተፍ ጥሩ ይሆን ነበር። በትግራይ ክልል ጻድ አምባና ስቡ ሀሳሴ የተባሉ አካባቢዎች አርሶ አደሮችን ድምፅ ነው የሰማችሁት። የዘንድሮን ክረምት ስራቸውን አስመልክቶ ከሰጧቸው አስተያየቶች የተወሰደ ነው። ቆየት ብሎም በሁለተኛው አጋማሽ ሙሉ ዝርዝሩ ይቀርባል። አድማጮች፣ አሁን በቀጥታ ወደ ዕለቱ አቢይ ርዕስ በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ አዋሳኝ ቦታዎች ላይ በተቀሰቀሰ ግጭት የሰው ሕይወት ማለፉ ተገለጠ። በሰሜን ሸዋ ዞን ኤፍራታና ግድም ወረዳና በኦሮሞ ብሔረሰብ አስተዳደር ዞን ጅሌ ጥሙጋ ወረዳ አዋሳኝ ስፍራዎች ትናንትና በተቀሰቀሰ ግጭት ነው ሰዎች መሞታቸውና መቁሰላቸውን የአሜሪካ ድምጽ ያነጋገራቸው ነዋሪዎች የገለጡት ከመንግስት በኩል ምርጃ ለማግኘት በተደጋጋሚ ያደረግነው ሙከራ ጥረት ለጊዜው ባይሳካም ከሰሜን ሸዋም ሆነ ከኦሮሞ ብሔረሰብ አስተዳደር ዞኖች በኩል ግጭቱን ማንቀሰቀሰ በሚለው ጥያቄ ላይ የሚሰነዘሩት አስተያየቶች ግን የተለያዩ ናቸው። አንደኛው ወገን መንግስት ሸኔ የሚለውንና ፓርላማው በአሸባሪነት የፈረጀውን ራሱን የኦሮሞ ነጻነት ሰራዊት የሚለው አካል ተጠያቂ ሲያደርግ፣ ሌላኛው ደግሞ የመንግስት ታጣቂዎች ናቸው ሲል ወይንም በምክንያትነት ይፈርጃቸዋል። መስሉን አራጊ ነው። የኦሮሞ ብሔረሰብ አስተዳደርና ሰሜን ሸዋ ዞኖችን መንግስታዊ አመራሮች አስተያየት ይዘው የወጡ የመገናኛ ብዙሀን እንደሚሉት ግጭቱ የተቀሰቀሰው ሁለቱን ዞኖች በሚያጎራብቱት ጅሌ ጥሙጋና ኤፍራታ ግድሞ ወረዳዎች ነው። ለግጭቱ የተሰጠው ምክንያት ደግሞ አርሶ አደሮች ሰብል ላይ እንስሳት ተለቋል የሚል ሲሆን ማን የትኛው ቦታ ላይ ቀድሞ ለቀቀ ለሚለው ጥያቄ ግን በግልጽ ምላሽ አልተገኘም። ይሁን እንጂ ከትናንት በስቲያ የተቀሰቀሰው ግጭት ወደ ከፋ የተኩስ ልውውጥ ተሸጋግሮ ወደ ሰሜን ሸዋ ኤፍራታ ግድሞ ወረዳ ቀበሌዎች መስፋፋቱን የአሜሪካ ድምፅ የመረጃ ምንጮች ገልጸዋል። ስማቸውን ከመግለጽ የተቆጠቡ የአጣይ የከተማ ነዋሪ ገጠር የሚገኙ የባለቤታቸው እናትና ወንድም መኖሪያ ቤቶች በእሳት እንደወደሙ ጠቁሞ ቤተሰቦቻቸው አቅራቢያቸው ወደሚገኙ ቀበሌዎች ሸሽተው ለመሄድ መገደዳቸውን አስረድተዋል። በርካታው ሸሽቷል። ወደ መሀል ሜዳም ወደ በርግ ቢሞታልኛል ደግሞ በርካታው ምሰ አለ። ወዴት ይሄዳል አሁን እኮ ቢፈጸም አስረኛ ነበር። እስካሁን ዘጠኝ አሳልፈናል። ሰባት የከፋ ሁለት ቀላል። በአራት አመት ውስጥ ከተገ የጅሌ ጥሙጋ ወረዳ ዋና ከተማ በሆነችው ሰንበቴ ነዋሪ የሆኑና የስማቸውን ይፋ መሆን ያልተስማሙ የእድሜ ባለጸጋ በግጭቱ በርካታ ሰዎች መገደላቸውን ይናገራሉ። ከኦሮሞ ወደ አስራ አንድ ሰው ሞቷ፣ የቆሰለ ደግሞ ወደ ሀያ ሰባት ቆስሯል። የአጣየ ከተማ ነዋሪው በበኩላቸው ከኤፍራታ ግድም ወረዳ ዋና ከተማ አጣዬ በቅርብ ርቀት በሚገኙት የገጠር ቀበሌዎች በርሃ ስላሴ፣ አርሶ አምባና ዋየና ቀበሌዎች ውስጥ መንግስት ሸኔ የሚላቸው ራሳቸውን የኦሮሞ ነጻነት ሰራዊት ብሎ የሚጠሩት ታጣቂ ኃይሎች ሰርገው ገብተው እንደነበር በዚህም ከስድስት በላይ አርሶ አደሮች ሳይሞቱ እንዳልቀሩ ተናግረዋል። ማምሻውንም አስራ ዘጠኝ የሚጠጉ የጸጥታ ኃይሎች በአካባቢው ነዋሪዎች የቀብር ስነ ስርዓታቸው እንደተፈጸመ አረጋግጠዋል። ቤት ተካትሏል። የተወሰኑ ሰውም ይሞታል። በረሃ እስካሁን የሰማሁት አንድ ሰው ነው። አርሶ አምባ ደግሞ የወረዱ ልጆች የዘንቦ ልጆች አምስት ናቸው። ልዩ ኃይል ደግሞ ያው ቆስለ ይመጠዋሉ ይመቱናሉ። መጀመሪያ አንድ የሚሊሻ ፍርት ቤት ክትሉ የነበረ እሱ ሞቶ አደሰ የሚባል እሱ መጀመሪያ ቀብረን ስንጠብቃ መሸን። አሁን ከመሸ ደግሞ አስራ ዘጠኝ ልዩ ኃይሎች መጡ። አስከሬ ናቸው ሁለቱ ወደ ቤተሰብ ተሰኙን፣ አስራ ሰባቱን አማኑኤል ቀብረን አሁን ገና እየመጣ ነው። አሁን ከሀያው ውጭ ደግሞ አንዱ ፖሊስ አላላ ተቀበረ። በኦሮሞ ብሔረሰብ አስተዳደር ዞን የጅሌ ጥሙጋ አስተዳደር በማህበራዊ ትስስር ገጹ በጅሌ ጥሙጋና በሰሜን ሸዋ ኤፍራታ ግድም ወረዳ አዋሳኝ አካባቢዎች ላይ የተቀሰቀሰው ግጭት ለንጹሐን አርሶ አደሮችና ለጸጥታ አካላት ህይወት መጥፋት ምክንያት ምክንያት መሆኑን አረጋግጧል። ይሁን እንጂ የሟቾቹን ቁጥር በይፋ አላሰፈረም። መግለጫው የሁለቱን ብሔሮች ለማጋጨት ጽንፈኛ ሲል የጠራቸው አካላት ግጭቶችን የማስፋፋትና የህዝቡን አንድነት የመስበር ስራ እየሰሩ መሆኑን ያውሳል። ግጭቶችን እንደ መልካም አጋጣሚ የሚጠቀሙት ደግሞ የሸኔ አመለካከት ያላቸው ናቸው ሲልም ይከሳል። የአርሶ አደሮች ሰብል ላይ እንስሳት በመለቀቃቸው ነው ችግሩ የተቀሰቀሰው የሚለውንና ትናንት በአልአይን የተላለፈውን የመንግስት ምክንያት የሰሜን ሸዋም ሆነ የኦሮሞ ብሔረሰብ አስተዳደር ዞኑ አስተያየት ሰጪዎች አይስማሙበትም። የሰሜን ሸዋ አስተያየት ሰጪ እንደሚሉት ከነባሩ የግጦሽና የእንስሳት ውሃ ግጭት መንስኤዎች ያለፈና በዘመናዊ ወታደራዊ ትጥቅ የተደራጁ በርካታ ተዋጊዎች እየተሳተፉበት ነው። በአንጻሩ የኦሮሞ ብሔረሰብ አስተዳደር ዞኑ አስተያየት ሰጪ ችግሩ የተቀሰቀሰው የመንግስት ታጣቂ ኃይሎች የአርሶ አደሮችን እንስሳት ለመቀማት ተኩስ በመክፈታቸው ነው ይላሉ። የመንግስት ኃይል ነው፣ የታጠቀ ኃይል ነው። ልክ ወደ አስር ሰዓት ላይ እንዲያው በመኪና መጥተው በጤ ላይ ሲደርሱ የኦሮሞን ከብቶች ለቀብለ ባንሳት ከብስበ ወደ ላይ ነዱ። ከብቶችን ሰብስበ ሲነዱ ባለ ከብቶች ተከተሉ ተኩስ ተከፈተባቸው። በቃ በዚህ የጦርነት የደረሳል መንግስት ሸኔ የሚለውና የኢትዮጵያ ፓርላማ በአሸባሪነት የፈረጀው ራሱን የኦሮሞ ነጻነት ሰራዊት ሲል የሚጠራው የቡድን ዓለም አቀፍ ቃል አቀባይ መሆናቸውን የሚናገሩት ኦዳ ቶርቢ ሰራዊታቸው እየፈጸመ ነው ተብሎ የሚቀርብበትን የሰላማዊ ሰዎች ግድያ ክስ አስተባብለው ይልቁንም የመንግስት ኃይሎች ናቸው የድርጊቱ ፈጻሚዎች ሲሉ በተደጋጋሚ ከአሜሪካ ድምጽ ጋር በስልክ በነበራቸው ቆይታ መግለጻቸው ይታወሳል። በተለይ ችግሮች የሚከሰቱት ህዝባዊና ሃይማኖታዊ በዓላትን እንዲሁም የገበያ ቀናትን ተንተርሰው መሆናቸውን ጥቃቱን የተጠና ያስመስለዋል የሚሉት ሌላው ስማቸውን ከመግለጽ የተቆጠቡ የአጣዬ ነዋሪ ዛሬ በጥቃቱ ህይወታቸው ያለፉን ሰዎች መቅበራቸውን አመልክተዋል። በመጡበትም ሰዓት አርሶ አደር ነው የነበረው የነበረ ሀይል የለም በኋላ ነው ልጅ ልም የገባው እና አልሶ አደር ነው በአብዛኛው የታገለ አልሶ አደር ማን የመጣው ሽኔነ ነው ይባላል። በአሁኑ ሰዓት አካባቢዎቹ ላይ ይሰማ የነበረው የተኩስ ልውጥ እንደቆመ ገልጸው የክልሉ ልዩ ኃይልን ጨምሮ የመንግስት ጸጥታ አካላት ወደ ስፍራው መግባታቸው አጣዬ ከተማን በቅርብ ዓመታት ለአስረኛ ጊዜ ሊደርስባት ከነበረው ውድመት ታድጓታል ይላሉ። ሌላው የአጣዬ ከተማ ነዋሪ የጅሌ ጥሙጋ ወረዳም በአንጻራዊ ሰላም ውስጥ እንደሚገኝ ወደ ወረዳ ዋና ከተማ ሰንበት የደውለን ለማረጋገጥ ችለናል። የኦሮሞ ብሔረሰብ አስተዳደርም ሆኑ የሰሜን ሸዋ ዞን አመራሮች ለተደረገላቸው ተደጋጋሚ የስልክ ጥሪ ምላሽ ለመስጠት ቃል ከገቡ በኋላ ስልካቸውን ማንሳት ባለመቻላቸው አስተያየታቸውን ማካተት አልተቻለም። በሰሜን ሸዋ ዞን ከህብረተሰቡ ጋር እየተደረገ ባለው ውይይት ላይ ተገኝተው የመክፈቻ ንግግር ያደረጉት የክልሉ ርዕሰ መስተዳድር ዶክተር ይልቃል ቃል ከፋለ በአንጻሩ የአማራ ህዝብ ጥቃቶች እየተፈጸሙበት እንደሆነ ገልጸዋል ከውስጥ ከውጭም እየደረሱ ያሉ ጫናዎችን ለመቋቋም መንግስታቸው በሰከነ መንገድ እየሰራ ነው ማለታቸውን ያስታወቀው የአማራ ሚዲያ ኮርፖሬሽን መጠነ ሰፊ ጥቃት እየፈጸሙ የሚገኙት ሸኔና ህወሓት ናቸው ማለታቸውን ይፋ አድርጓል። ይህ በእንዲህ እንዳለ የኦሮሞ ብሔረሰብ አስተዳደር ዞን የጅሌ ጥሙጋ ወረዳ አራት ክልከላዎችን እንዳሳለፈ ታውቋል። ወረዳው በተለምዶ ባጃጅ የሚባሉት ባለሶስት እግር ተሽከርካሪዎች ላልተወሰነ ጊዜ በቀንም በምሽትም እንዳይንቀሳቀሱ፣ ከመንግስት የጸጥታ መዋቅር ውጭ ማንኛውም አካል የጦር መሳሪያ ይዞ እንዳይንቀሳቀስ ከተፈቀደለት የጸጥታ አስከባሪ መዋቅር ውጭ ማንኛውም ግለሰብ ከቀበሌ ወደ ቀበሌ እንዳይንቀሳቀስ፣ እንዲሁም በሕብረተሰብ ውስጥና በማህበራዊ ሚዲያ ያልተጨበጡ መረጃዎች እንዳይተላለፉ ክልክል አድርጓል። በአካባቢው የተፈጠረውንና ለሰዎች ሞት ምክንያት የሆነውን ወታደራዊ ግጭት ተከትሎ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መግለጫ ያወጣ ሲሆን በዜጎች ደህንነት ላይ ለተጋረጡ አደጋዎች መንግስት የቅድመ ጥንቃቄ እርምጃ እንዲወስድ ሲያሳስብ መቆየቱን ይጠቁማል አገር ጠበቁ ያሉ የጸጥታ አካላት ከባድ መስዋዕትነት እየከፈሉ ተፈላጊው ውጤት ሳይመጣ እንዳይቀር የፖለቲካ አመራሩ ግዴታውን ይገንዘብ፣ ተገቢውን ማቅጣጫ ያስቀምጥ ሲል አስታውቋል መግለጫው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አመሰግናለው። መስፍን። አድማጮች ለተከታዩ ርዕስ ደግሞ ወደ አዲስ አበባ እንመልሳችሁ። የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ፍርድ ቤት ቀርበው የምስክርነት ቃል ሰጡ። በስር ላይ ለሚገኙት የኢትዮጵያ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ወይም ሜቴክ የቀድሞ ዋና ዲሬክተር ሜጀር ጀኔራል ክንፈዳኘው የችሎት ሂደት የምስክርነት ቃል እንዲሰጡ በተደጋጋሚ ጥሪ ቀርቦላቸው ወይም ሲደረግላቸው የቆዩት የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዛሬው ዕለት ነው ቀርበው ለችሎቱ የምስክርነት ቃል የሰጡት። በተከሳሽ ጠበቆችና በቤተሰቦቻቸው መመስገናቸውን ጠቅሶ ገብረ ሚካኤል ገብረ መድን ተከታዩን አድርሶናል። በመከላከያ ምስክርነት ዛሬ ፍርድ ቤት የቀረቡት የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተከሳሽ ጠበቆች በኩል ያስረዳሉ ለተባሉት ጭብጦች ጥያቄ ቀርቦላቸው ምላሽ ሰጥቷል። አቶ ሀብቶም ከሰተና አቶ ዘርእሰናይ ምስግና የተባሉ ሁለት ጠበቆች ከእርሻ መሳሪያዎችና መገጣጠሚያ ግዢ ጋር በተያያዘ አቶ ኃይለ ማርያም ደሳለኝ ያስረዳሉ ለተባሉ ጭብጦች ጥያቄ ቀርቦላቸው ነበር። ሜቴክን በኮርፖሬሽን ደረጃ የማቋቋም ዓላማ ምን ነበር? መንግስት እዚህ ውሳኔ ላይ ለመድረስ የተገደደበት ምክንያት ምንድን ነው? በማቋቋሚያ ደንቡ የተዘረዘሩት ዓላማዎች በምን መልኩ እንዲያከናውናቸው ኃላፊነት እንደተሰጠው ኮርፖሬሽኑ በአጋርነት መርህ ይሰራል የሚለው አንቀጽ ምን ማለት እንደሆነ፣ ኮርፖሬሽኑ ቴክኖሎጂ እንዲያሸጋግርና እንዲያበለጽግ በመንግስት የተቀመጡ ፖሊሲዎች እና አቅጣጫዎች ምን እንደነበሩ፣ በኢትዮጵያ ሁኔታ ቴክኖሎጂን በጨረታ መግዛት የሚቻል መሆን አለመሆኑን፣ እንዲሁም ሜቴክ በአጋርነት መርህ በሚሰራበት ጊዜ ያለ ጨረታ ግዢ በመፈጸሙ ሲቀርቡ ለነበሩት ትችቶች በመንግስት በኩል የቀረበው ምላሽ ምን እንደነበር የሚሉና ሌሎች ጥያቄዎች ቀርቦላቸው ነበር። አቶ ኃይለማርያም ደሳለኝ ለነዚህ ግጭቶች የሰጡት አስተያየትና ምስክርነት ምን እንደነበር ከጠበቆቹ አንዱ የሆኑት አቶ ሀብቶም ከሰተ ያስረዳሉ። ኮርፖሬሽኑ የሀገሪቱ የገጠማትን የቴክኖሎጂ ክፍተት በወታደራዊም ሆነ በሲቪል እንዲሞላ ቴክኖሎጂን እንዲያለማ፣ እንዲያበለጽግ ኢንጂነሪንግ ኮርፖሬሽን ሆኖ መቋቋሙን አረጋግጠው መስክረዋል። ይህንን የሚያስፈጽመው ግን በተቋቋመበት ደንብና በወጡ መመሪያዎች መሆኑን ነው የመሰከሩት። የሀገሪቱ ፖሊሲ መጀመሪያ ወደ አዋጅ ከዛ ቀጥሎ ወደ ደንብ ከዛ ወደ መመሪያ እንደሚዘረዘር እና እነዚህን ተከትሎ መከናወን እንዳለባቸው ነው ያረጋገጡት። የአጋርነት መርህ መስራት የተባለውን በአብዛኛው ደንቦች ላይ የሚጠቀስ እንደሆነ ነው እሳቸው ያገለጹት ቴክኖሎጂ በጨረታ መግዛት የሚቻል እንደሆነ ጠይቀናቸው እሳቸው በሕግ መሰረት መገዛት ነው ያለበት፣ ሁሉም ጊዜ አንድ አይነት ነው በሚል ምላሽ ነው የሰጡት። በመጨረሻ ሀገሪቷ ወደ ሁለት ሚሊዮን የሚሆን ገበሬ ነበራት በወቅቱ እያንዳንድ ገበሬ ትራክተር ቢኖረው የሚከፋ አይደለም። በእሳቸው እምነት አስራ አምስት ሺህ ትራክተር ለሀገሪቷ የሚያንስ እንጂ የሚበዛ አይደለም። በእድገትና ትራንስፎርሜሽን እቅዱ የነበረው ቁጥር ግን በትክክል አላስታውስም በሚል ነው የመለሱት። የመርከብ ግዢና መርከቡን ወደ ስራ ማስገባትን በተመለከተ ስለተነሳው ጥያቄም አቶ ሀብቶም ሲያስረዱ መርከቡ ከተገዛና በሜቴክ ከተጠገነ በኋላ መርከቡ ስራ ላይ ለማንቀሳቀስ ከማሪታይም ባለስልጣን መሰጠት ያለበት ፍቃድን በተመለከተ ማሪታይም ባለስልጣን ፍቃድ አልሰጥም ስላለ ሜቴክም ከሻጩ የጥገና ውጪያቸው ተሸፍኖለት መርከቦቹ ኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት መልሶ ሊረከባቸው ጠይቆ ይህም ሊሆን ስላልቻለ ፍቃድም ካልተሰጠ መልሶውም ስራ ላይ ካልሄዱ ወይም ካልተረከባቸው ሌላ አካል በየቀኑ በአንዷ መርከብ አስር ሺህ ዶላር ወጪ ይወጣባቸዋል። ስለዚህ የሀገር ሀብት እየባከነ ስለሆነ አንድ መፍትሄ ይሰጠን በማለት ለቀድሞ ጠቅላይ ሚኒስትርም ለቀድሞ ታማጆርሽም ተደጋጋሚ የጻፏቸው ደብዳቤዎች ነበሩ እና እነዚህ ደብዳቤዎች መሰረት ተደርጎ ከጠቅላይ ሚኒስትሩ የተሰጠ ውሳኔ አቅጣጫ ምን እንደነበር እንዲያስረዱልን ነው፣ በጭብጥነት ያስያዝ ነው። እሳቸው የሰጡት ምላሽ ለክቡር ጠቅላይ ሚኒስትር ጽህፈት ቤት ተብሎ ደብዳቤዎቹ ቢጻፉም ለልዩ ጽህፈት ቤት ተብለው ካልተጻፉ ለጠቅላይ ሚኒስቴር ጽህፈት ቤት ተብሎ የተጻፉ ደብዳቤዎች ለኔ አይደርሱም፣ እኔ አላውቃቸውም። ይህን ችግር ለመፍታት የሰጠሁት ውሳኔም አቅጣጫም የለም በማለት ነው ምላሽ የሰጡት። በመሪ ጥያቄ በወቅቱ የትራንስፖርት ሚኒስትር ለነበሩ ዶክተር ወርቅነህ ገበየሁ የሰጡት የስራ መመሪያ፣ አቅጣጫ ትእዛዝ የለም ወይ ብለን ጠይቀናቸው ምንም አይነት የሰጡት ነገር የለም በሚል ምላሽ ነው የሰጡት። አቶ ሀይለ ማርያም ደሳለኝ መሪ በነበሩበት ጊዜ በሜቴክ ጉብኝት አድርገው በኮርፖሬሽኑ የታዩ ጉድለቶች እንዲስተካከሉ የሰጡት አቅጣጫ እንደነበር ተጠይቀው አላስታውስም በማለታቸው የተከሳሽ ጠበቆች ያንን ጉብኝትና ውይይት የሚያሳይ ቪዲዮ ጠቅላይ ሚኒስትሩ በላፕቶፕ ኮምፒውተር እንዲመለከቱ አድርገዋል። የቀድሞ ጠቅላይ ሚኒስትር አቶ ሀይለ ማርያም ደሳለኝ የመከላከያ ምስክርነታቸውን ለመስጠት ፍርድ ቤት በመቅረባቸው ከችሎቱ ዳኞችና ከአቃቤ ሕግ አድናቆት ተችሯቸዋል። ለፍትህ ስርዓቱ ላሳዩት ክብርም ተመስግነዋል። የተከሳሽ ቤተሰብ የሆኑት ወይዘሮ ሰላማዊት ዳኛውም የአቶ ኃይለማርያም ምስክርነት ትልቅ ትርጉም አለው ብለዋል። ይህንን የፍትህ ሂደቱም እንዲፋጠን እያንዳንዱን ከሱ የሚጠበቅበት ባለስልጣንም ይሆን መጥቶ የፍርድ ቤቱን ትዕዛዝ አክብሮ ምስክርነቱ መስጠትና ከሱ የሚጠበቀው ነገር መስጠትና መወጣት ስላለበት ዛሬ በመምጣታቸውና ከሳቸው የሚጠበቀውን ሀሳብ በመስጠታቸው እኔ ደስታ ተሰምቶኛል እና በዚህ ሂደት ሌሎችም በተመሳሳይ ያሉ ስልጣን ላይ ያሉ ሰዎች የፍርድ ቤቱን ትዕዛዝ አክብረው መጥተው ያሉ ምስክርነታቸው እንዲሰጡና እንደ ቤተሰብ የተፋጠነ ፍትህ እንድናገኝ የራሳቸው ድርሻ እንዲወጡ በዚህ አጋጣሚ ጥሪ እናቀርባለን። ጠበቃው አቶ ሀብቶም ከሰተም የጠቅላይ ሚኒስትሩ የመከላከያ ምስክርነት ለሌሎችም አርአያ እንደሚሆን ገልጸዋል። ጄኔራል ክንፈዳኛው ላለፈው አንድ አመት ማለት ይቻላል በከፍተኛ ባለስልጣን የነበሩና ያሉ ሰዎች መጥተው እንዲመሰክሩላቸው በመጠባበቅ ላይ ነው ጊዜያቸውን ያሳለፉት። እና መጥተውን መመስከራቸው የሚያስመሰግናቸው ነው። ለሌሎች አርአያ ይሆናል ብለን ነው እኛ የምንወስደው። ሜጀር ጀነራል ክንፈ ዳኘውና በእርሳቸው መዝገብ ስር የተከሰሱ ግለሰቦች ከሜቴክ ጋር በተያያዘ የቀረበባቸው ክስ ያለ ጨረታ ግዢ ይፈጽማችኋል የሚል ነው። በተለያዩ ስድስት መዝገቦች የተከሰሱት እነ ጀነራል ክንፈ ከህዳር 3 2011 ዓ ም ጀምሮ በእስር ላይ እንደሚገኙና በስካሁኑ ሂደት በአንድ ክስ ነጻ እንደተባሉ ከዚህ ቀደም መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ አመሰግናለሁ ገብረ ሚካኤል። አድማጮች፣ የድሬዳዋ ከተማ አስተዳደር ቻርተርን ለማሻሻል በተዘጋጀ ረቂቅ አዋጅ የተካሄደ ውይይትን ይመለከታል ተከታዩ። በረቂቅ ሰነዱ ላይ ድሬዳዋ የከተማ አስተዳደር ሳይሆን ድሬዳዋ አስተዳደር ተብሎ እንዲጠራ የታሰበ ሲሆን የከተማዋ ከንቲባም ሳይሆን ርዕሰ መስተዳደር ይባላል ነው የተገለጠው። በገቢ አሰባሰብ በኩልም የፌዴራል መንግስቱ ከድሬዳዋ ከሚሰበሰበው ገቢ የተወሰነውን ለድሬዳዋ ገቢ እንዲያደርግ ነው የተጠየቀው። በአስተዳደሩ ከማዕከልና ቀብሌ ባሻገር የወረዳ መዋቅርም የሚኖር ሲሆን የፖሊስ ኮሚሽንና የምርጫ ዘጠና ሰባትን ተከትሎ ወደ ፌዴራል የተዛወሩ ተቋማት ተጠሪነታቸው ለድሬዳዋ አስተዳደር እንዲሆን የቻርተሩ ረቂቅ ይጠይቃል። በሌላ በኩል አብላጫውን አስተዳደር ወይም ያስተዳደሩ ምክር ቤት ወንበር ከከተማዋ ነዋሪ በግማሽ ያነሰ ቁጥር ላላቸው የገጠር ቀበሌዎች የደለደለው ነባሩ የምክር ቤት አባላት ቁጥርና አወቃቀር ጉዳይ ግን በአዲሱ ረቂቅ በግልጽ የተባለበት ነገር የለም ይለናል። ይሄንን ዘገባ የተከታተለው ዘጋቢያችን አዲስ ቸኮል ባሰናዳው ዝግጅት ለሁለት ዓመት ሲጠና በነበረው የድሬዶ አስተዳደር ረቂቅ ቻርተር ላይ ከህብረተሰቡ ተወካዮች ጋር ውይይት ተካሂዷል። ድሬዳዋ በ1997 ዓ ም በጸደቀ ቻርተር የምትተዳደር ሲሆን ይህ ቻርተር ግን ክፍተቶች አሉበት በሚል በከተማ አስተዳደሩና በአንዳንድ ነዋሪዎች ቅሬታ ሲቀርብበት ቆይቷል። ከቅሬታዎቹ አንዱ በአስተዳደሩ ስር ላሉ የገጠር ቀበሌዎች ተገቢ እውቅና ለመስጠቱ፣ እንዲሁም የአስተዳደሩ ስልጣን በብዙ መልኩ የተገደበ መሆኑን ከጥናት ቡድኑ አባላት መካከል አንዱ የሆኑት የከንቲባው የህግና አስተዳደር ጉዳዮች አማካሪ አቶ ሰብስቤ መኮንን ይናገራሉ። የድሬዳዋ እንደሚታወቀው ከተማ ብቻ አይደለችም፣ 38 የገጠር ቀበሌ አለ? ቻርተሩ በፊት በግልጽ ያልተቀመጠ በመሆኑ እሱም አንዱ በግልጽ ተካቶ የራሱ አደረጃጀት ኖሮት እንዲመራ የሚያስችል የሚፈጥር በሆኑ አዲስ በተረቀቀው ቻርተር ላይ የድሬዳዋ ከተማ አስተዳደር ስያሜ የገጠር ቀበሌዎችን ግምት ውስጥ በማስገባት ለውጥ ተደርጎበታል። ስያሜ ጋር ተያያዙት በፊት እንደሚታወቀው የድሬዳዋ ከተማ አስተዳደር የሚባለውን የድሬዳዋ አስተዳደር፣ የድሬዳዋ ከተማ አስተዳደር ሳይሆን ድሬዳዋ ገጠርም ስላላት የድሬዳዋ ከተማ አስተዳደር የሚለው የድሬዳዋ አስተዳደር በሚል በዚህ ረቂቅ ቻርተር እንዲቃኝ ተደርጓል። በተመሳሳይ ሁኔታ ከንቲባና ምክትል ከንቲባ የሚለው ከንቲባና ምክትል ከንቲባ ከታሪካዊ የመጣት ጀምሮ ከተማ ላይ ብቻ የሚያፎክስ ፎከስ የሚያደርግ የከተማን ባህሪ የሚያንጸባርቅ በመሆኑ ርዕሰ መስተዳርና ምክትል ርዕሰ መስተዳር ወይም ፕሬዚዳንትና ምክትል ፕሬዚዳንት እንዲሆን ተስማምተን አቅርበናል። የድሬዳዋ አስተዳደር አስቀድሞ በነበሩ አደረጃጀት የማዕከልና የቀበሌ አደረጃጀት ብቻ የነበረው ሲሆን አሁን ግን በመካከል ላይ ሶስተኛ ወረዳዋ መዋቅር እንደሚኖር ረቂቁ ላይ ተመለክቷል። የአስተዳደሩ የስራ ቋንቋም ከአንድ ወደ ሶስት የሚያድግ መሆኑ ተገልጿል። በፊቱ ቻርተር ላይ የስራ ቋንቋ አማርኛ ነው። አሁን ደግሞ ድሬዳዋን የሚመስል የብዛ ቋንቋን የብዛነት በሚያስተናግድ መልኩ እኛ ከሌሎች ክልሎች ቀደም ብለን ድሬዳዋ አማርኛ፣ አፋን ኦሮሞ እና አፍ ሶማሊ የቋንቋ የስራ ቋንቋዎች እንደሚሆኑ በዚህ ቻርተር በአዲስ ቀርቧል። ተጠሪነቱ ለፌዴራል ፖሊስ የነበረው የድሬዳዋ ፖሊስ አሁን በአስተዳደሩ ስር እንዲሆን የረቂቅ ማሻሻያ ላይ ተጠቁመዋል። ስለዚህም ስለ አስተዳደሩ ፖሊስ የሚከተለውን ማሻሻያ ቀርበናል ማለት ነው። በረቂቁ ቁ 26 ላይ በአስተዳደሩ ምክር ቤት በሚወጣ ሕግ የሚቋቋም የፖሊስ ኃይል ይኖረዋል በሚል በአጭሩ አስቀምጠናል። በተመሳሳይ የአስተዳደሩ ፍርድ ቤቶች የመዳኝ ስልጣን ውስን በመሆኑ ለፌዴራል ፍርድ ቤቶች የተሰጡ የተወሰኑ ስልጣኖች በአስተዳደሩ ፍርድ ቤቶች እንዲታይ ተጠይቋል። በተሻሻለ የድሬዳዋ አስተዳደር ቻርተር ረቂቅ ላይ ሌሎች ማሻሻያዎችን በዝርዝር የተቀመጡ ሲሆን በረቂቁ ዙሪያ ከከተማና ገጠር ቀበሎች የተወጣጡ ነዋሪዎችና የህብረተሰብ ተወካዮች ጥያቄ አቅርበዋል። በጥያቄነት ከተነሳው መካከል አንዱ የአስተዳደር ምክር ቤት አባላት ቁጥር አለመወሰኑን የሚመለከት ነው። ነገር ግን የወንበር አባላትን ቁጥር አልወሰኑም፣ ከተማ ምክር ቤት ነው የሚወስነው። የቀመላ ምክር ቤት ደግሞ ቁጥር አባላት ወንበር አልተወሰኑ ወደፊት ይወሰናል ቢለው ካለማቸው የድሬሯ አስተዳደር አስቀድሞ ሀያ አምስት የከተማና ሰላሳ ዘጠኝ የገጠር ቀበሌዎች የነበሩ ሲሆን እነዚህ ቀበሌዎች እያንዳንዳቸው ሶስት ሶስት ተወካዮች እንዲኖራቸው ተደርጎ አንድ መቶ ሰማኒያ ዘጠኝ ምክር ቤት አባላት እንዲኖሩ ተደርጎ ነበር። ይህም ከጠቅላላ የአስተዳደር ነዋሪዎች ከሁለት ሶስተኛ በላይ ቁጥር ያላቸው የከተማ ነዋሪዎች በምክር ቤት ውስጥ ከገጠር ነዋሪዎች ያነሰ ተወካይ እንዲኖራቸው አድርጓል። በዚህ ረገድ አሁንም በቁጥር ተጠቅሶ የቀረበ ማሻሻያ የለም። በሌላ በኩል ከድሬሯ ከሚሰበሰቡ የፌዴራል ገቢዎች ድሬዳዋ ተጠቃሚ አለመሆኗን በመተቸትም በርካቶች ጥያቄ አንስተዋል። ረቂቅ ቻርተሩ ከዚህ በፊትም በተለያዩ አካላት ውይይት የተካሄደበት ሲሆን በአስተዳደር ደረጃ በቂ ግባት ከተሰበሰበ በኋላ ረቂቁ እንዲጸድቅ ለፌዴራል የሕዝብ ተወካዮች ምክር ቤት እንደሚቀርብ ከረቂቅ ቻርተሩ አዘጋጆች ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው አመሰግናለሁ አድማጮች በተከታዩ ርዕስ ደግሞ ወደ ሶማሊያው ፕሬዚዳንት የኤርትራ ጉብኝት እናመራለን አዲሱ የሶማሊያ ፕሬዚዳንት ሐሰን ሼክ መሐመድ ፕሬዚዳንት ኢሳያስ አፈወርቂ ባደረጉላቸው ግብዣ መሠረት በኤርትራ ያደረጉትን የአራት ቀናት ይፋው የስራ ጉብኝት አጠናቀው ዛሬ ማክሰኞ ሐምሌ 5 2014 ዓ ም ረፋዱ ላይ ወደ አገራቸው ተመልሰዋል ፕሬዚዳንት ኢሳያስና አማካሪያቸው አቶ የማነ ገብረአብ አሸኛኘት ማድረጋቸውም ተጠቁሟል። ኖ ዘገባውን የሶማሊያው ፕሬዚዳንት ጉብኝታቸውን አጠናቀው ከመሄዳቸው በፊት ዛሬ ጠዋት በቤተ መንግሥት ከፕሬዚደንት ኢሳይያስ ጋር የመስማሚያ ሰነድ ተፈራርመዋል። ሁለቱ መሪዎች የሁለቱን ሀገራት ታሪካውና የወንድማማችነት ትስስር እንዲሁም የሁለቱ ሀገራት ሕዝቦችን ጠንካራ የጋራ ወዳጅነትና ዝምድናን መሰረት በማድረግ በሁለቱ ሕዝቦች መካከል ያለውን ትልቅ የጋራ ጥቅም በማስተዋል በሶማሊያ የሚካሄደውን የተሳካ የግብረ ሽበራ ትግል የሰላም ቅድመ ሁኔታ የሶማሊያ ጸጥታና መረጋጋት ለአፍሪካ ቀንድ ያለውን አስፈላጊነት በመገንዘብ የሶማሊያ ሰላምና ልማት ለቀጠናው ውህደትና ብልጽግና ወሳኝነቱን በጥልቀት በመረዳት በሰባት ነጥቦች ላይ የተመሰረተ የመግባቢያ ስምምነት ላይ የደረሱት ፕሬዚደንት ሐሰን ሼክ ከስምምነቱ በኋላ ለጋዜጠኞች በሰጡት አጭር መግለጫ በኤርትራ ያደረኩት የመጀመሪያ ጉብኝትና ከፕሬዚደንት ኢሳያስ አፈወርቂ ጋር ያደረኩት ምክክር የሁለቱን ሀገራት ታሪካዊ ግንኙነት በይበልጥ የሚያጠናክር ታሪካዊ ፍጻሜ ነው ሲሉ ገልጸውታል። ኤርትሪያ አስ ስታንድ ዊት ሶማሊያ አት ቨሪ ዲፊካልት ታይም ኤርትራ ሶማሊያ ባለፈችው አስቸጋሪ ጊዜ ያሳየችው አቋምና ድጋፍ በዚህ ጉብኝት ይበልጡኑ ተጠናክሯል። ከፕሬዝደንት ኢሳያስ ጋርም በጋራ ፈተናዎችና ስትራቴጂያዊ ፖሊሲዎች፣ በሁለትዮሽና ቀጠናዊ ጉዳዮች ላይ የጋራ መግባባት ላይ ደርሰናል። ከዚህ በተጨማሪም በሁለትዮሽና በሁለቱም ሀገራት አስፈላጊነት ባላቸው አህጉራዊ የጋራ ጉዳዮች ላይም መክረናል። በአጠቃላይ በኤርትራ ያደረጉት የመጀመሪያ ጉብኝት እጅግ ታሪካውና ስኬታማ ነው። ኤርትራ ለሶማሊያ ያደረገችው ድጋፍ በእጅጉ እናመሰግናለን ብለዋል። ቅዳሜ ከቀትር በኋላ አስመራ የገቡት ፕሬዚደንት ሼክ መሐሙድ ከፕሬዚደንት ኢሳያስ ጋር በቤተ መንግሥት ያደረጉት የመጀመሪያ አጭር ውይይት ግንኙነቱ በሁለቱ ሀገራት አዲስ ምዕራፍ የሚከፍት ነው ብለውታል። መሪዎቹ በመቀጠል ለአፍሪቃ ቀንድ ሰላምና እርጋታ ስለሚኖራቸው ሚናም መክረዋል። በምክክሩም ፕሬዚደንት ኢሳያስ ኤርትራ የሶማሊያ ሕዝብና መንግስትን ፍላጎት ለማሳካት ድጋፏን እንደምታደርግና ሚናዋንም እንደምትጫወት አረጋግጠውላቸዋል። ፕሬዚደንት ሶማሊያ እሁድ ሐምሌ ሶስት በደቡብ ሪጅን እየተሰሩ ያሉ የልማት ቦታዎችንም ጎብኝተዋል። በጉብኝታቸውም የምስላምና ሎጎ ግድቦችንም ታዝበዋል። በአካባቢው በመስኖ እየለሙ ያሉ የልማት ፕሮጀክቶችን በተመለከተም በባለሙያዎች ማብራሪያ ተሰጥቷቸዋል። ከዚህ በተጨማሪ በኤርትራ ለሶስት ዓመታት ወታደራዊ ስልጠና የወሰዱ የሶማሊያ ሰራዊት አባላትንም ጎብኝተዋል። በሰልጣኞች የቀረቡ ወታደራዊ ሰልፎችንም ታዝበዋል። የሶማሊያ ሰልጣኞች አዛዥ ሰልጣኞቹን ወክሎ በሰጠው ቃል በኤርትራ በቂ ስልጠና እንደቀሰሙ በመጥቀስ የብሔራዊ አገልግሎት ግዴታቸውን ለመፈጸም ዝግጁነታቸውን አመልክተዋል። ፕሬዚደንት ሐሰን ሼክ መሐሙድ በበኩላቸው ለሰልጣኞች ባስተላለፉት መልእክት ስልጠናው ለሶማሊያ ብሔራዊ ሰራዊት ግንባታ ወሳኝ ሚና እንዳለው ጠቅሰው ሰልጣኞች ወደ ሀገራቸው ተመልሰው ትልቅ አስተዋጽኦ እንደሚያደርጉ የሶማሊያ ሕዝብና መንግሥት ተስፋ እንደሆነ አመልክተዋል። ቅዳሜ ምሽት የኤርትራ ከፍተኛ ባለስልጣኖች በተገኙበት ለፕሬዝደንት ሐሰን ሼክ መሐሙድና አብረዋቸው ለመጣው ልኡካን ቡድን በቤተ መንግስት የራት ግብዣና ባህላዊ ዝግጅት ተደርጎላቸዋል። አዲሱ የሶማሊያ ፕሬዚዳንት ሐሰን ሼክ መሐሙድ ሐምሌ አራት በፕሬዝደንት ኢሳያስ ታጅበው ባደረጉት ጉብኝት የምጽዋ ወደብና የአውሮፕላን ማረፊያ እንዲሁም ገደም የሚገኘውን የኤርትራ ባህር ኃይልን ጎብኝተዋል። በጉብኝታቸውም የሦስት ዓመት የመካናይዝድና የባህር ኃይል ስልጠናቸውን ያጠናቀቁ የሶማሊያ ሰልጣኝ ወታደሮችን ጎብኝተዋል። በሰልጣኞች የቀረቡ የመካናይዝድና የፈጣን ጀልባ ወታደራዊ ትዕይንትንም ታዝበዋል። ከአራት ዓመታት በፊት ሐምሌ 2011 ኤርትራና ሶማሊያ አምስት ነጥቦችን ያቀፉ የጋራ የመግባቢያ ሰነድ መፈራረማቸው የሚታወስ ነው። ብርሃነ በርሀ ለአሜሪካ ድምፅ አስመራ። ብርሃነ በርሄን ለዘገባው አመሰግናለሁ። አድማጮች ተከታዩም ከሶማሊያ ጉዳይ ጋር ያቆየናል። እንደ ወትሮ ቢሆን ኖሮ ሶማሊያ በተለይም በኢዳል አድሃ አረፋ በዓል ሰሞን የቁም እንስሳት ወደ መካከለኛው ምስራቅ በመላክ ዋነኛው አገር ነበረች። ይሁንና አንዳንዱን የሶማሊያ የከብት አርቢዎች ለብርቱ ችግር የዳረገውና ከቀያቸውም እንዲፈናቅሉ ጭምር ምክንያት የሆነው በአፍሪካ ቀንድ ከአሁን ቀደም ታይቶ የማያውቅም ሆኖ የተነገረለት የዘንድሮ ድርቅ አገሪቱ የነበራትን በሚሊዮኖች የሚገመት የእንስሳት ሀብት አውድሟል። እነሆ ዝርዝሩን እንደሚከተለው አቅርባለሁ። ከሞቃዲሾ ወጣ ብሎ ከሚገኘው ትልቁ የሶማሊያ የከብቶች መሸጫ ስፍራ ለወትሮ ሩጫ ከሚበዛባቸው የአመቱ ታላላቅ ቀናት አንዱ በሆነው የኢዳል አድሃ በዓል የሚታየው የገበያ ልውውጥ ቀጥ ያለ ይመስላል። በአንጻሩ ታዲያ የሐምሌ ወር በእስልምና እምነት ተከታዮች ዘንድ በዓሉን ለማክበር በሚል ለሦስት ተከታታይ ቀናት ከብቶች በብዛት የሚታረዱበት ወቅት ነው። ይሁንና በዚህ ዓመት ግን እንስሳት መግዣ ዋጋ ለብዙዎች አይቀመስ ሆኗል። ፍየል ለመግዛት ወደ ገበያ እንደመጡ የሚናገሩት መሐመድ አብዲ በዚሁ የዋጋ ንረትስ የተነሳ ያሰቡትን ገዝተው መሄድ የማይሞከር ሆኖባቸዋል። ለኢድ አልአድሃ አረፋ በዓል ለእርድ የሚሆኑ እንስሳት ለመግዛት ዛሬ ጠዋት ወደ ገበያ ከመጡት መካከል በመሆኔ ለመግዛት ያቅድናቸውና ያስወጣናል ብለን ያሰብነው ዋጋ በጣም የተለያየ ነው። ምክንያቱም የገበያ ዋጋ መክፈል ከምንችለው የገንዘብ መጠን በእጅጉ የሚበልጥ በመሆኑ እንደ ባለሙያዎች እይታም ለዚህ ብርቱ የኑሮ ፈተና ተጠያቂው እጅግ የገነነ የዋጋ ግሽበትና በአፍሪካ ቀንድ በሚሊዮኖች የሚቆጠሩ እንስሳትን የፈጀው ድርቅ ተጠያቂዎች ናቸው። ከሌላ ስፍራ ደግሞ የአገር ውስጥ ተፈናቃዮች ከተጠለሉበት ካምፕ ውስጥ የሚገኙት ማርሺ ሰላሶ ተፈናቃዮችን ለመርዳት የሚታደል ስጋ ለመቀበል ተሰልፈው በመጠባበቅ ላይ ናቸው። የሦስት ልጆች አባት የሆኑት እና በድሜ የገፉ አረጋዊት ወላጅናታቸውን በመንከባከብ ላይ የሚገኙት ማርሺ ይኖሩበት ከነበረው የታችኛው ሸበሌ ከተባለው የሶማሊያ ክልል ብዛት ያላቸው ከብቶች ነበሯቸው። መንጋ ከብቶች ነበሩኝ፣ ነገር ግን ሁሉም በድርቁ ሳቢያ አለቁብኝ። እናም ድርቁ ወዲህ ወደ ተፈናቃዮች መጠለያ ካምፕ መጥቼ እንድኖር አስገደደኝ። ይኸው ዛሬ እንደምታዩት ከነበረኝ ንብረት ሁሉ የቀረኝ ነገር የለም። እባኮን ይርዱኝ። የሶማሊያው የሰብአዊ ጉዳዮች ሚኒስትር አማካሪ ሐሰን ኢሴ እንደሚያስረዱት ድርቁ በዋጋ ግሽበት፣ የበዓላት ሰሞን በተለመዱ እንቅስቃሴዎችና የከብቶች ሽያጭና አገሪቱ ወደ ውጪ ትልክ በነበሩ ምርቶች ገበያ ላይ ከፍተኛ ተጽዕኖ አሳድሯል። አባርቱ waxa ay baabi'isay ama dhammaysay in ka badan በሶማሊያ በድርቁ ሳቢያ ቁጥራቸው ሰባት መቶ ሺህ የሚደርሱ እንስሳት ግመሎች፣ ላሞች እና ፍየሎች አልቀዋል። እንደ ወተት ያለ ምርት ያገኙ የነበሩባቸውን እና ለምጣኔ ሀብታቸውም እንደ ጀርባ አጥንት ተደርገው ይታዩ የነበሩትን የከብት ሀብት አጥተዋል። እናም ለመፍለስ ተገደዋል። ፕሬዚዳንት ሐሰን ሼክ መሐመድ የኢዳል አድሃ አረፋ በዓልም ምክንያት በማድረግ ባሰሙት ንግግራቸው ሶማሊያውያን አስፈላጊ ያሉትን መልእክት አስተላልፈዋል። ወራራ ሶማሊያን ደሪስ ከከብላው ሶማሊያውያን ወንድሞቼ የቱንም ያህል ትንሽ ቢሆን እንኳን እጅግ አዳጋች ሁኔታ ውስጥ የሚገኙ ወንድሞች፣ ጎረቤቶች፣ ድሃና የተጎዱ ቤተሰቦችን በተቻላችሁ መጠን ትረዱ ዘንድ ላሳስባችሁ እወዳለሁ። ማርሺ ሰላሰውና በአንድ ወቅት መልካም የሚሰኝ ኑሮ የነበራቸው የከብት አርቢዎች ሳይቀሩ ዛሬ እንደተቀሩት ተቀሩት ሶማሊያውያን ሁሉ መጪው ያልታወቀ አስከፊ የድህነት ኑሮ ለመግፋት ተገደዋል። ክቡራትና ክቡራን አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ተከታዩ ቅንብር ደግሞ ወደ ሊባኖስ ይወስድናል። በሊባኖስ እየጨመረ የመጣው የኢንተርኔት ክፍያ የስደተኛ ሰራተኞችን ሕይወት ከባድ አድርጎታል ይለናል የሊባኖስ እጅግ እያሻቀበ የመጣ የኢንተርኔት ክፍያ በአገልግሎቱ ወይም በአገልግሎቱ ተጠቃሚ ሆኑ በሀገሪቱ የሚኖሩ ስደተኛ ሰራተኞች የእለት ተዕለት ኑሮ ላይ ጫና ማሳደሩን ጠቅሶ በትውልድ አገራቸው ካሉ ቤተሰቦቻቸው ጋር ለመገናኘት እርስ በርስ ለመረዳዳትና ስራቸውንም ለማቀላጠፍ የሚጠቀሙበት የኢንተርኔት አገልግሎት ዋጋ በጣም መጨመሩ እንደ ወትሮው ለመኖር አስቸጋሪ አድርጎታል ነው ያለው። ሮይተርስ ያጠናቀረውን የዚህን ዘገባ ዝርዝር እንግዲህ ወልዴ እንደሚከተለው ያቀርበዋል። ቤት በማጽዳት ስራ የምትተዳደረው ኬንያዊቷ ኖዌል ሙሳንጋ በሌባኖስ ቆይተዋ በሀገሪቱ የተከሰተውን የኢኮኖሚ ድቀት የኮቪድ ወረርሽኝና በቤይሩት ወደብ የተከሰተውን ከሰተውን ከባድ ፍንዳታ የመሰሉ ፈተናዎች አልፋለች። የኢንተርኔት አገልግሎት የሚሰጣት ቴሌኮም ኩባንያ ክፍያዋን በእጥፍ እንደሚጨምር በነገራት ጊዜ ግን ከቤተሰቧና ከስራዋ ጋር ያላት ብቸኛ የመገናኛ መስመር አደጋ ላይ በመውደቁ ስጋት ገብቷታል። በጊዜያዊነት የምትሠራው ስደተኛዋ ኖዌል ሙሳንጋ ገበያዋ ከእጅ ወዳፍ ነው። የስልክ አገልግሎት ዋጋ እጅግ መቆለል ደግሞ ያላትን ጥቂት የስልክ ደቂቃዎች ለቤተሰብና ለአሰሪዋቿ እንድታከፋፍል አስገድዷታል። በኢንተርኔት አማካኝነት ከቤተሰብ ጋር ትገናኛለህ። ከቤተሰብ ብዙ ርቀን ስለምንገኝ እጅግ አስፈላጊ ነው። ስራ ፍለጋንም ከባድ ያደርገዋል። አሰሪዎች በአካል መጥተው አይፈልጉህም። ስለዚህ ከበድ ይላል። በሊባኖስ የሚገኙ የስደተኛ ሰራተኞች የወደፊት ዕጣ ምን እንደሚሆን ለመናገር አስቸጋሪ ነው። የተባበሩት መንግስታት ድርጅት እንደሚለው በሊባኖስ 250 ሺህ የሚሆኑና በአብዛኛው ከሳራ በታች ካሉ ሀገሮችና ከደቡብ እስያ የመጡ ሰራተኞች ይገኛሉ። በአገሪቱ የሚሰሩት ከላፋ በተባለውና ከውጭ የሚመጡ ሰራተኞች ከአሰሪዎቻቸው ጋር ስምምነት በሚያደርጉበት አሰራር ነው። ከላፋ ቀጣሪዎች በሰራተኞቻቸው ሕይወት ላይ ከፍተኛ ቁጥጥር እንዲጭኑ አድርገዋል ሲሉ የመብት ተሟጋቾች ይናገራሉ። በሌባኖስ ባለፉት ሦስት ዓመታት የታየው የኢኮኖሚ ድቀት በእንቅርት ላይ የጆሮ ደግፍ ሆኗል። በኑሮ ውድነቱ ምክንያት ቀጣሪዎች ለሠራተኞቻቸው የሚከፍሉት በአማካይ ከ150 እስከ 400 ዶላር ስለከበዳቸው ሰራተኞቻቸውን መንገድ ላይ ለመጣል ተገድደዋል። አንዳንዶቹ ሠራተኞች ጽዳትና ሕፃናት ጥበቃ የመሳሰሉትን ሥራዎች በጊዜያዊነት በመስራት ኑሯቸውን በመግፋት ላይ ናቸው። ይህም ቢሆን ቀላል አልሆነም። የሌባኖስ የገንዘብ አቅም በ95 በመቶ ሲቀንስ የምግብና የትራንስፖርት ዋጋ ደግሞ በ11 ጥፍ ጨምሯል። አሁን ደግሞ የኢንተርኔት ዋጋ መጨመር ሌላ ፈተና ሆኗል። የስልክ ማስተላለፊያ ጣቢያዎች በሥራ እንዲቆዩ የሚያስፈልጋቸውን ነዳጅ ማግኘት አስቸጋሪ በመሆኑ ባለፈው ዓመት የስልክ ተደራሽነት አሽቆልቁሎ ነበር። የስልክ ክፍያ በአገሪቱ የገንዘብ አቅምና በውጭ ምንዛሪ መሰረት እንዲተመን መንግስት መመሪያ በማውጣቱ የመብት ተሟጋቾች እንደሚሉት የተገልጋዮች ክፍያን በአራት እጥፍ አሳድጎታል። በስደተኛው የማህበረሰብ አንቂነትም የምትሳተፈው ሙሳንጋ እንደምትለው የኢንተርኔት ጭማሪ የስደተኛ ሰራተኞችን ህይወት የሚጎዳ ነው። ሌባኖን ናው እዚህ ሊባኖስ መኖር የምትቀጥል ከሆነ ጊዜህንና ጉልበትህን ማባከን ብቻ ነው የሚሆነው። ምንም መልካም ነገር ሲመጣ አይታይም። በጊዜያዊነት ሰርተህ ለስልክ፣ ለምግብ፣ የቤት ኪራይ፣ ጄኔሬተር ስትከፍል ለራስህ የምትቆጥበው ወይም ወደ ሀገርህ ለቤተሰቦችህ የምትልከው አይኖርህም። ስለዚህ ወደ ሀገር ተመልሶ ሌሎች አማራጮችን መመልከት የተሻለ ነው። ኢትዮጵያዊቷ የስደተኞች ማህበረሰብ አንቂ ጽጌረዳ ብርሃኑ እንደምትለው ደግሞ በተለይ የኮሮና ወረርሽኝ ከባድ በሆነበት ወቅት በቋሚነት በቤት ውስጥ ለሚሰሩት ሰራተኞች የስልክና ገመድ አልባ ኢንተርኔት አገልግሎቶች እጅግ አስፈላጊ ነበሩ። ኢንተርኔት ከውጭ ሆነው የሚሰሩት ኢንተርኔትና ትሪጂ ሁልጊዜ ያስፈልጋቸዋል። ጊዜያዊ ስራዎችን ለማግኘት እንዲሁም ከሌሎች ሰዎች ጋር ለመገናኘት መደዋወል አለባቸው። በቀጥታ መደወል አይችሉም። አብዛኞቹ ዋትሳፕ ነው የሚጠቀሙት። ከአሰሪዎቻቸው ጋር ለመገናኘት ኢንተርኔት የግድ አስፈላጊ ነው። ከቤተሰብ ጋር ለመገናኘትም እንዲሁ። የአገልግሎት ጭማሪው በአሰሪዎቻቸው ከሚደርስባቸው ወከባና ጥቃት መሸሽ የሚፈልጉ ሰራተኞችን ሕይወት አስቸጋሪ አድርጎባቸዋል። በሰራተኞቹም ሆነ በትውልድ ሀገራቸው በሚኖሩ ቤተሰቦቻቸው የአእምሮ ጤንነት ላይም ተጽዕኖ እንደሚኖረው ባለሙያዎች ይናገራሉ። ከ2019 ወዲህ እየጨመረ በመጣው በሰራተኞች ላይ በሚደርስ ወከባና ጥቃት ምክንያት በትውልድ ሀገራቸው ያሉ የእነዚህ ሰራተኞች ቤተሰቦች ስልክ ካልተደወለላቸው ትልቅ ጭንቀት ውስጥ ይገባሉ። ሮይተርስ ከቤይሩት ለላከው ዘገባ እንግዶ ሌነኝ ከአሌክዛንድሪያ ቨርጂኒያ። አመሰግናለሁ። እንግዱ ክብራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ታዲያ ለተከታዩ ግብርና ነክ ቀደም ብለንም በመግቢያው ያስተዋወቅ ናችሁ ዘገባ ወደ ትግራይ ነው የምንሄደው። በዘንድሮ ክረምት በትግራይ ክልል ማዳበሪያና ምርጥ ዘር ባለመኖሩ ምርታቸው በከፍተኛ ደረጃ ሊቀንስ እንደሚችል አርሶ አደሮች ተናገሩ ሲል ይንደረደራል። በክልሉ ምስራቃዊ ዞን ጻአድ አምባና ስቡሃ ሳሴ በተባሉ አካባቢዎች አርሶ አደሮች የክረምት ስራዎችን እንዴት እያከናወኑ መሆናቸውን የጠየቀው ሙልጌታ አጽባህ ነው ተከታዩን ዘገባ ያጠናቀረው። በትግራይ ምስራቃዊ ዞን ስቡሓ ሳዕሲዕ ወረዳም ሐዱሽ ህይወት በተባለ ቀበሌ ነዋሪ የሆኑት አርሶ አደር ብርሃን ሐዱሽ ከአሁን በፊት ሁለት ሄክታር መሬት የሚጠጋ ማሳቸው በምርጥ ዘር እንዲሁም ማዳበሪያ ተጠቅመው የተሻለ ምርት እያገኙበት እንደነበረ ገልጸዋል። ቅድም ዘር ርካሽ፣ ቀደም ብሎ በጥሩ ሁኔታ ታርሶ ምርጥ ዘርም ርካሽ ነበር። ጥሩ ምርት እናስገባ ነበር። ማዳበሪያም ጥሩ ይመጣ ነበር። እንደፈለግን እንወስድ ነበር። እየተለመንም ጭምር እንወስድ ነበር። በዚህም ጥሩ ምርት እናገኝ ነበር። በበጋ ወቅትም መስኖ በማልማት በድንች ምርት ከአስር ሺህ እስከ ሀያ ሺህ ብር እናገኝ ነበር። አሁን ግን ነዳጃተን እጃችን ይዘን ዝም ብለናል። ዘንድሮ የለም፣ ገበያውም ተወዷል፣ የለም ነው ያሉት። ዘንድሮ ክረምት ዝናብ በአካባቢያቸው ዘግይቶ መጀመሩ እንዲሁም የማዳበሪያና ምርጥ ዘር አለመኖር ምርታቸው በከፍተኛ ደረጃ ሊቀንስ እንደሚችል ስጋት እንዳላቸው ይናገራሉ። ስድራ ክንደይ ዕያል ሒዱ ሎሚ ክንደይ ቆልዑ ሒዙ ብዙ ቤተሰብና ልጆች የያዘ በችግር ውስጥ እየተገባ ነው። ሰላም በነበረበት ራሳችን ችለን እንኖር ነበር። ገበያውም እንሞላው ነበር መሸጥ የሚፈልግ እየሸጠም፣ ለራሱ የሚፈልግም እየተጠቀመም። ጦርነት ከተጀመረ ወዲህ ግን ችግር ላይ ወድቀናል። በሰላም ከተፈታ በጣም ደስ ይለናል። ሰው ሳይደማ ሳይጎዳ እንዲፈታልን እንፈልጋለን። ካልሆነ በፈለገው ጠንክረን መፈታት አለበት እንጂ አሁን ሰው ችግር ውስጥ ነው ያለው። ይህ ከበባ ካልተፈታ ልጆቻችን ይሁን ቤተሰብ ይሁን እንስሶች መጥፎ ሁኔታ ውስጥ ነው ያለ ነው ነው ያሉት በቀበሌው ነዋሪ ሆኑት አርሶ አደር ለምለም ተስፋይ የተባሉ በበኩላቸው ድሮ በመዳበሪያና በዘመናዊ ድኩና በባህላዊ ነው ዘር የምንዘረው ነበር አሁን ግን ብሰንክ ሁይናትና ብሰንክ አገራችን ያለ በጣም ችግር ስላለ ጦርነት ስላለ አሁን መዳበሪያ ያለም ምን የለም በቃ ባዶ በቃ ባዶ ነው የምንዘረው ያለ ምህርት ግን ምንም አይሰጥም መዳበሪያ ድሮ ስለለመደ አሁን ግን ብቻው ስለንም ዘር መዳበሪያ ስለሌለ ምንም ምርት አይሰጥም። ምርጥ ዘር አልመጣም እስካሁን አላገኘንም። ጦርነቱ በሰላማዊ መንገድ መፍትሔ ሊበጅለት ይገባል ያሉት አርሶ አደሩም የሰብአዊ እርዳታ በበቂ መጠን ሊገባ ይገባል ይላሉ። በቃ ሰላም ነው። በተለይ ሕዝብ ትግራይ በቃ ሰላም ነው የምፈልገው። ጦርነት አይፈልግም በቃ ሕዝብ ትግራይ ሰላም ሰርቶ ነው የሚበላ የሚፈልግ እንጂ ኩናት አይፈልግም ተገደ ነው የገባ እንጂ፣ እኛ ኩናት አንፈልግም። ሰላም ነው የምንፈልገው። እርዳታ እንግዲህ እስካሁን አልመጣም። አስር ልጆች ነው ያለው ከኔ ሴትና ከኔ ጭምር ማለት ነው። በሶስት ነው የሚወስድ ያለው ያልወሰደ ደግሞ አለገና። በሰንክ ነዳጅ ስለሌለ በቃ እስከ ወደዚህ አይመጣም እርዳታ። መቀሌ ገብተዋል ይባላል ግን እኛ በሰንክ ነዳጅ በቃ መኪና እስካሁን ወደዚህ አልመጣም። እንደዛ ነው የሚባለው እኛ ሌላው በጻዕዳ አምባ ወረዳ ማይ መገልታ በተባለ ቀበሌ ነዋሪ የሆኑት ዘር እየዘሩ ያገኘኋቸው አርሶ አደር ገብረ ሐጎስ ምርጥ ዘር እየመጸና ቅድመ እዚ እምበይ ነምፅ ኢና ነርና ስለ የመጸና ምርጥ ዘር ወደ እኛ አልመጣም። ካሁን በፊት እንጠቀም ነበር። አሁን ክረምት እየገባ ስለሆነ የራሳችን ዘር ነው እየዘራን ያለ ነው። መዳበሪያ ደግሞ በባህላዊ መንገድ ነው እየተጠቀምን ያለ ነው። የለመደ ማሳችን ደግሞ ችግር ሊገጥመው ይችላል እና ምን እናድርግ ነው ያሉት። እሳቸውም የችግሩ ሁሉ ምንጭ ሰላም ማጣት መሆኑ ገልጸው ሰላም እንዲሆን ነው ምኞታቸው ንና ሰላም ፈቱይ ሰላም ተልፏን ኩሉ ነገር ንገድ ነጋዴ ሓረስ ሐረስ ላይ እኛ ሰላም ነው የምንወደው። እንደዛ ከሆነ አርሶ አደር ረስ ነጋዴውም ንገድ እየተባለ በየዘርፉ ቢሳተፍ ጥሩ ይሆን ነበር ነው ያሉት። የትግራይ ክልል ግብርናና ገጠር ልማት ቢሮ የኮሚኒኬሽን ዳይሬክተር አቶ ሚካኤል ምሩጽ ከአሁን በፊት ለጣቢያችን በሰጡት ማብራሪያ የግብርና ምርት ለማሳደግ የሚረዱ ማዳበሪያ፣ ምርጥ ዘር እንዲሁም የጸረ ተባይ ኬሚካሎች ወደ ክልሉ ባለመግባቱ ምርት ሊቀንስ እንደሚችል ተናግረው ነበር። ለአሜሪካ ድምፅ ሙልጌታ አጽበሃም። መቀለም ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ታዲያ ሁል ጊዜ እንደምናደርገው ስርጭቶቻችንን በምን መልኩ እንደ አማራጮቻችሁ በምን መልኩ መከታተል እንደምችሉ እናስታውሳችሁ። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት፣ በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202253505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜል መልእክቶቻችሁን ልታደ ትችላላችሁ። የአሜሪካ ድምፅ ቪኦኤ። አሁን ስርጭታችንን ለምትከታተሉ አድማጭ ተመልካቾቻችን፣ የእናንተ ተሳትፎ በአግባቡ ለሚቀርቡ ፕሮግራሞችና እንዲቀርቡ ለምትፈልጓቸውም ጭምር የምትሰጧቸውን አስተያየቶች ቦታ ስተን እናስተናግዳለን። እንዲሁም በቀረቡ ፕሮግራሞች ላይ አስተያየቶቻችሁን ብታደርሱን እናስተናግዳለን። አድማጮች ወደ መገባደጃው እየተቃረብን ነው። አሁን ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የገዛ ሰዎቹን በሙሉ ተሳትፎ ያላካተተ ዲሞክራሲ የተሟላ አይደለም በማለት ሀተታውን የጀመረው የዕለቱ ርዕሰ አንቀጽ፣ ስለሆነም ዲሞክራሲያቸውን ማጠናከር የሚፈልጉ እነዚህ ሀገራት እያንዳንዱ ሰው የእድሉ ተጠቃሚ መሆኑን ለማረጋገጥ የሴቶችና የልጃገረዶች ተሳትፎን ማሳደግ ይኖርባቸዋል ብለዋል። ዛሬ ኢንተርኔት በተለያዩ ዘርፈ ብዙ መስኮች ለመሳተፍ ወሳኝ መሳሪያ በመሆኑ ለጾታ እኩልነት የሚሰሩ ሰዎች በየነ መረብ ላይ ልጃገረዶችና ሴቶችን ኢላማ በማድረግ የሚካሄደው እጅግ የበዛ ወከባና ጥቃት ላይም መስራት ይኖርባቸዋል ሲል የርዕሰ አንቀጹ ጽሑፍ አትቷል። በይነ መረብ ላይ የሚካሄደው የጾታ ነክ ጥቃት ቴክኖሎጂን መሰረት አድርጎ በሰዎች ላይ በአብዛኞቹ ሴቶችና የኤልጂቢቲኪ ዋን ፕላስ ማህበረሰብ አባላትን ጾታ መሰረት አድርጎ የሚፈጸም ጥቃት ነው ያለው ርዕሰ አንቀጽ አያይዞም፣ ይህ ሴቶችና ልጃገረዶች ሙሉ አቅማቸውን መጠቀም እንዳይችሉ እንቅፋት ሆኗል ብለዋል። እነዚህ ሴቶች ላልተገባ ፍረጃ ወይም ወሲባዊ አስተያየት የሚያጋልጡ ዛቻ፣ የራስን ጸያፍ ምስልና ፎቶግራፎችን ማሰራጨት፣ በተንኮል የቅርብ ሰዎች መልእክቶችና ፎቶዎችን ማጋራት በማህበራዊ ሚዲያና የቴክኖሎጂ መድረኮች የሚወጡ ወይም የሚጎሉ ድርጊቶች ናቸው። እነዚህ ድርጊቶች ሴቶችና ልጃገረዶችን ለመቆጣጠር፣ ለማጥቃትና ዝም ለማሰኘት በማህበራዊና ህዝባዊ ተሳትፏቸው ለመቀነስ የታለሙ ናቸው። ሴቶች ፖለቲከኞች፣ ማህበራዊ አንቂዎችና ጋዜጠኞች ግንባር ቀደም ኢላማዎቹ ናቸው ሲልም ርዕሰ አንቀጹ አትተዋል። ጽሑፉ በመቀጠልም በበይነ መረብ የሚካሄድ ወከባና ጥቃት የኢንተርኔት ታሪክ እስከጀመረበት ጊዜ ድረስ የቆየ ዕድሜ ያለው ከጊዜ ወደ ጊዜ አዳዲስ በሚወጡ ቴክኖሎጂዎች እየተረዱ በጾታ ልዩነቶች የተፈጠሩና ከጊዜ ወደ ጊዜ እየጨመሩ የመጡ ናቸው። የኢላማዎቻቸውን ቅስም የሚሰብሩ በመሆናቸው ለሴቶች እድገት ትልቅ አደጋና ስጋት ናቸው። በተሟላና ትርጉም ባለው በሴቶችና ልጃገረዶች የፖለቲካ፣ የህዝብና የግል ህይወት ተሳትፎ ላይ እንደ ትልቅ መሰናክል ስለሆኑ አስቀድሞ ራስን ወደ መመረመር ወይንም ሁሉንም ነገር እርግፍ አድርጎ ወደ መተው ሊያመሩ ይችላሉ ብሏል። ርዕሰ አንቀጹ በቅርቡ በተካሄደው አሜሪካስ ተብለው የሚጠሩ አገሮች ጉባኤ ላይ የካናዳ የቺሊ መንግስታት የዩናይትድ ስቴትስ፣ የአውስትራሊያ፣ ዴንማርክ፣ ኒውዚላንድ፣ የደቡብ ኮሪያ ሪፐብሊክ፣ ስዊድን፣ ኬንያ ና ብሪታንያ ጋር ጾታ ላይ የተመሰረተውን የበይነ መረብ ወከባና ጥቃት ተከላካይ ዓለም አቀፍ የትብብር መድረክ ለመቀላቀል ወስነዋል ሲልም ርዕሰ አንቀጹ አትቷል። ዩናይትድ ስቴትስ ተባባሪነቷን ያስታወቀችው በመጀመሪያው የዴሞክራሲ ትብብር ጉባኤ ላይ ሲሆን ሁለተኛ ጉባኤ እስኪካሄድ እንደ አውሮፓ አቆጣጠር እስከ 2023 መግቢያ ድረስ መሪነቱን ይዛለች። ይህ ዓለም አቀፉ ማህበረሰብ በቴክኖሎጂ አመቻችነት ጾታን መሠረት አድርገው የሚፈጸሙ ጥቃቶችን ለመቋቋምና ውጤታማ የሆኑ የመከላከል ስትራቴጂዎችን ለማስተዋወቅ ቁርጠኛ መሆኑን በማሳየት ግልጽ መልእክት ያስተላልፋል ብሏል ርዕስ አንቀጹ። በመጨረሻም የዋይት ሀውስ የጾታ ጉዳዮች ፖሊሲ ምክር ቤት ዳይሬክተር ጄኒፈር ክሊን የሴቶችን የተለየ አተያየትና ድምፅ፣ አመለካከትና አመራር ማጣት አንፈልግም ማለታቸውን በመግለጽ በተለይም የዩክሬን ጀግኖች ሴቶችና ወንዶች ተዋጊዎች የራሳቸውን ዴሞክራሲ ለመጠበቅ በሚታገሉበት ወቅት ዲሞክራሲን ከእጅ ሊያመልጥ እንደማይችል ተራ ነገር ልናየው አንችልም ማለታቸውን ጠቅሶ ርዕሳንቀጹ አትታውን አተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22፣ 25ና 31 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም እዚህ ላይ አበቃ። ነገ እንገናኝ። ሰላም ደህና